ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለያዩ የኦሮሚያ ክልል ከተሞችና አካባቢዎች አራተኛ ወሩን በያዘው ተቃውሞ ሰልፍ የማኅበረሰብ የመገናኛ ብዙሃን የተጫወቱት ሚና ላይ የተካሄደ ውይይት ይዘናል። ሶሻል ሚዲያ ማህበራዊ ሚዲያዎች ያደረጉት የኢንፎርሜሽን ልውውጥን አንደኛ ፍጥነቱን ጨመሩት፣ ሁለተኛ ዋጋውን በጣም ቀነሱት። ይህን በማድረግ ኢንፎርሜሽን ልውውጥ ለሁሉም እንዲሆን ማድረግ ችለዋል እና ይሄ የምታደርገው ውይይት ጠቀሜታም አደጋም አለው። ጃዋር ሲራጅ መሐመድ በዩናይትድ ስቴትስ ይኖራሉ። በማኅበረሰብ ድረገጽ በርካታ መረጃዎችን ይቀበላሉ፣ ያሰራጫሉ። የኦሮሚያ ሚዲያ ኔትወርክ የቴሌቪዥን ዝግጅት ሥራ አስኪያጅም ናቸው። ውይይቱ ከዜናው ቀጥሎ ይቀርባል። ጤና ይስጥልኝ የተከበራቸው አድማጮቻችን፣ እንደምናመሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ የካቲት 26 2008 ዓ ም ነው የዕለቱ ዜናዎች ከቀረቡ በኋላ ልዩ ዘገባ ይኖረናል። ከዚያም የቀረውን ጊዜ በሙሉ የሙዚቃ ቃና ተረክቦ እስከ ማጠቃለያ ዜና ያማሸናል። ፕሮግራሙን ብርሃን ኃይሉ ትመራለች ሰለሞን ክፍለ ያስተናግዳለሁ አብራችሁን ታመሹ ዘንድ የአክብሮት ግብዣ ነው አሁን በቅድሚያ የዓለም ዜና ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ የስሎቬኪያውያን ዛሬ ለፓርላማ ምርጫ ድምጻቸውን እየሰጡ ነው። የዘንድሮ ብሔራዊ ምርጫ እየተካሄደ ያለውም በመካከለኛው ምስራቅ የሚካሄደውን ጦርነት በመሸሽ እጅግ ከፍተኛ ቁጥር ያለው ሕዝብ ወደ አውሮፓ የሚያደርገው ፍልሰት የፈጠረው ቀውስ እያነጋገረ ባለበት ወቅት ነው። ስሎቬኪያ ምንም እንኳን ከመካከለኛው ምስራቅ የሚጎርፈው ሕዝብ አይነተኛ መዳረሻ ባትሆንም የፍልሰት ጉዳይ የተለየ ትኩረት ሳያገኝ እንዳልቀረግን ግምት አሳድሯል። አገሮች በየተራ የሚቀበሉትን የአውሮፓ ህብረት ፕሬዚዳንታዊ መንበር የፊታችን ሐምሌ ወር የምትረከበው ስሎቬኪያ መንግስት በህብረተሰቡ በህብረቱ የፍልሰት ና የስደት ጉዳይ ፖሊሲዎች ላይ በሚደረጉ ውይይቶች ሁነኛ ሚና የመጫወት እድልም ይኖራታል ተብሎ ተጠብቋል። ይህ በእንዲህ እንዳለ በሙስና ቅሌት የተነጀለው ና በመምህራንና ነርሶች አነስተኛ የደሞዝ ክፍያ የሚወቀሰው ገዢው የጠቅላይ ሚኒስትር ሮበርት ፋይኮ የስምር ፓርቲ በምርጫው ይሸንፋል ተብሎ ቢጠበቅም የቅድመ ምርጫ ትንበያዎች ግን አንድ መቶ ሀምሳ መቀመጫዎች ላሉት ሸንጎ ምርጫ በሰላሳ ነጥብ እየመራ መሆኑን ነው የጠቆሙት። ይህም ከያዘ ከሌላ አነስተኛ ፓርቲ ጋር የጋራ መንግስት ለማቋቋም የሚያስችለው ይሆናል። ፓርቲውን የጠቅላይ ሚኒስትሩ በድምፅ መስጫ ጣቢያ ተገኝተው ድምጻቸውን በሰጡበት ወቅት በሰጡት አስተያየትም ምርጫች ምርጫው ቁጥራቸው የበዙ ፓርቲዎች የፓርላማው አባል እንዲሆኑ ያደርጋል። ያም የሚጠብቁት የምርጫ ውጤት ባይሆንም ግን አከብረዋለሁ ነው ያሉት። የቱርክ ፖሊስ የመንግስት ኃይሎች የአገሪቱን ግዙፍ ጋዜጣ አሳታሚ ድርጅት ለመቆጣጠር የያዙትን ጥረት ለመቃወም በወጡ በብዙ መቶዎች የተቆጠሩ ሰላማዊ ሰልፈኞች ላይ በአስለቃሽ ጢስና በፕላስቲክ ጥይት ተኩሰዋል። የቱርክ ባለሥልጣናት መሪው በስደት በዩናይት ስቴትስ ከሚገኝ የሃይማኖታዊ ድርጅት ጋር ቁርኙት አለው ያለውን ተቃዋሚ ታዋቂ የተቃዋሚ ወገኖች ጋዜጣ ለመዝጋት የወሰዱት እርምጃ ከፍተኛ ቅዋሜ ይገጥሙታል። ፖሊስ ለተቃውሞ የወጣውን ሰላማዊ ሰልፈኛ በአስለቃሽ ጢስና በፕላስቲክ ጥይት ለመበተን ከኢስታንቡሉ የዛማን ጋዜጣ ጽህፈት ቤት ደጃፍ ሲደርስ የገጠመው ነፃ መገናኛ ብዙሃን ድምጻቸው አይዘጋም በሚል መፈክር የሚያሰሙ የሚበዙት ሴቶች የሆኑባቸው ቁጥራቸው ከአምስት መቶ በላይ የሚገመቱ ሰዎች ናቸው። ትላንት የፖሊስ ኃይል በሩን በኃይል በርግዶ ወደ ጋዜጣው ጽሕፈት ቤት ከመዝለቁ አስቀድሞም የዛማን ጋዜጣ ዋና አዘጋጅ ለስራ ባልደረቦቹ ሲናገር የዛሬው ዕለት ለቱርክ ዲሞክራሲ የጨለማ ቀን ነው ሲል ተደምጠዋል። የፕሬዚዳንት ኤርዶጋን መንግስት በጋዜጣው ላይ የወሰደውን የኃይል እርምጃም የሰብአዊ መብት ድርጅቶች ክፉኛ አውግዘውታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዋናው የዛምቢያ ተቃዋሚ ፖለቲካ ድርጅት ባሰማው ጥሪ ከማናቸውም የፖለቲካ ብጥብጥ እንዲርቁ ደጋፊዎችን አሳሰበ። ለብሔራዊ ልማት የአንድነት ፓርቲ በእንግሊዝኛው ምህጻረ ቃል ዩፒኤንዲ መሪ ሂካንዴ ሂችሊማ በዛሬው ዕለት ይህን ያሉት የፊታችን ታህሳስ ከሚካሄደው ብሔራዊ ምርጫ ጋር ተዛምዶ ገዢው የአርበኞች ግንባር ከፍተኛ ትንኮሳ ያሉትን ጥቃት እያደረሰባቸው ቢሆንም ከማናቸውም ኃይል እንቅስቃሴ የሚቆጠቡ መሆናቸውን ነው የተናገሩት። ፖሊስን በመሳሰሉ የሕዝብ አገልግሎት ተቋማት የሚደርስባቸውን የመብት ጥሰትም ዓለም አቀፉ ማህበረሰብ እንዲከታተለው ሲሉ ጥሪ አሰምተዋል። የዛሬው የሚስተር ሂችሌማ ጥሪ የተሰማው ጆፍሬ ሙዋምባ የተባሉ የፓርቲያቸው ከፍተኛ አመራር አባል ህገ ወጥ ባለው እንቅስቃሴ ተሳትፈዋል በሚል ፖሊስ ካሰራቸው በኋላ ነው። የእስሩን አስመልክቶም የፖሊስ ቃል አቀባይ ቻሪቲ ቻንዳ በሚስተር ጆፍሬ ሙዋምባ መኖሪያ ቤት ባደረጉት አሰሳ የተለያዩ ጦር መሳሪያዎችን አግኝተናል ብለዋል። ቻይና ከፍተኛ መቀዛቀዝ የሚታይበትን የምጣኔ ሀብቷን ለማጎልበት ይረዳሉ ያለቻቸውን መጠነ ሰፊ እርምጃዎችን ዛሬ ያስታወቀች። በዓለም አቀፍ ደረጃ በተለይ በአንዳንድ የስራ መስኮች ከፍተኛ የሰው ኃይል ቅነሳ እየተዘገበ ባለበት በአሁኑ ወቅት ሁለተኛውን የዓለም ግዙፍ ምጣኔ ሀብት በያዝነው ዓመት 6 ነጥብ 5 በመቶ እድገት ለማስመዝገብ ይረዳዋል ያለችውን እቅድ ነው ያስተዋወቀችው። አድማጮች ለሰዓቱ ለዜና የተመደበው ጊዜ አበቃ። መልካም ምሽት። ዜናውን ሰማን፣ እናመሰግናለን። አሁን ልዩ ቅንብር በህዳር ወር የመጀመሪያ ሳምንት ላይ በኦሮሚያ ግምጭ ከተማ የሚገኝ አንድ ደን ለአንድ የግል ኢንቨስተር መሸጡና የአንድ ትምህርት ቤት የእግር ኳስ መጫወቻ ሜዳም እንዲሁ ለልማት በሚል ተሰጠ ሲሉ የከተማዋ ወጣቶች ወደ አደባባይ ወጡ። አካባቢ የሚገኝ ደን ለአንድ የግል ኢንቨስተር መሸጡና የአንድ ትምህርት ቤት እግር ኳስ መጫወቻ ሜዳም እንዲሁ ለልማት በሚል ተሰጠ ሲሉ የከተማዋ ወጣቶች ወደ አደባባይ ወጡ። የማኅበረሰብ የመገናኛ ብዙሃንም በዚያኑ ቀን ኦሮሞ ፕሮቴስት በሚል በብዛት በፌስቡክና በትዊተር መልእክቶች፣ ፎቶዎችና ቪዲዮዎች በስፋት ማሰራጨት ጀመሩ። በማኅበረሰብ መገናኛ ብዙሀን ከሚሰራጩት መልእክቶች፣ ፎቶዎችና ቪዲዮዎች መካከል የሚበዙት ከዩናይትድ ስቴትስና ከአውሮፓ የወጡ ናቸው። የማኅበረሰብ የመገናኛ ብዙሀን እንቅስቃሴን የሚከታተለው ኪሆል ሃሽታግ ትራኪንግ መረጃ መሠረት 41 ከመቶ ከዩናይትድ ስቴትስ፣ 9 ከመቶ ከካናዳ ከአውሮፓ ደግሞ ወደ 25 በመቶ የሚጠጋ ሲሆን ከኢትዮጵያ ደግሞ 17 ከመቶ መረጃዎች ወጥተዋል። በዛሬው ዝግጅት የማኅበረሰብ የመገናኛ ብዙሃን በኦሮሚያ የተቃውሞ ሰልፎች ያለው ሚናን እንገመግማለን። እነዚህን ሁኔታዎች በማኅበረሰብ ድረገጽ ጉዳዩን በቅርበት የሚከታተሉትና ከ435 ሺህ በላይ ተከታዮች ያሏቸው ጃዋር ሲራጅ መሐመድ እንደሚከተለው ያብራሩታል። በዋናነት ፌስቡክ ነው የምጠቀመው። የኔ ፌስቡክ ከትዊተር ጋር የተያያዘ ስለሆነ በቀጥታ ፌስቡክ ላይ የማረገውን ትዊተር ላይ ያወጣዋል። አንዳንዴ ደግሞ ቪዲዮዎችን በዩቱብ ላይም የማወጣበት እንትን አለ፣ ግን ዋናው ፌስቡክ ነው የምጠቀምበት። አላማ እንግዲህ በብዛት ከኦሮሚያ እና ከኢትዮጵያ የሚመጡ ኢንፎርሜሽኖችን ለሕዝቡ ለማድረስ እንዲሁም ደግሞ አንዳንድ የትንተና ትንታኔ የሚያስፈልጉ ጉዳዮች ላይ አጥርጥር ያሉ መግለጫዎች፣ ትንታኔዎች ለመስጠት ነው የምጠቀምበት። እንግዲህ ከዚህ በፊት ብዙ ጊዜ ተነጋግረናል የማህበረሰብ ድረገጾች ሚና ላይ 435 ሺህ በላይ ተከታዮች ናቸው ያሉ በፌስቡክ ላይ። ይህንን ስንመለከት ከአንዳንድ ዓለም አቀፍ የመገናኛ ብዙሃን በእጥፍ የሚበልጥ ቁጥር ነው። ይሄ ቁጥር ቀላል አይደለም። ከዚህ በፊት ስንነጋገር ደግሞ የማህበረሰብ ድረገጾች የመገናኛ ብዙሃንን የመረጃ መለዋወጥን ፍጹም ዴሞክራሲያዊ አድርገውታል በሚል ስንወያይ ነበርና በአንተ በኩል ይህን ስትመለከተው የለወጠው ነገር ምን ይመስላል? ምን መሰለህ አሁን ሁለት ነገር ነው የፈጠረው። አንደኛው ሰዎች በተለይ አንተ ተጨባጭ የሆነ መረጃ የምታደርስ ከሆነ በምታደርሰውን ኢንፎርሜሽን ለመከታተል በብዛት ይከተሉሃል። ከዛ በተጨማሪ ደግሞ ሰልፍ ኮሬክቲቭ መካኒዝም አለው ሶሻል ሚዲያ። ለምሳሌ እኔ ይህን ኢንፎርሜሽን የጌዛ ሆኜ የአይን ምስክር ሆኜ አይደለም ማየው ከሰዎች ነው የምቀበለው። የምቀበለውን በተወሰነ ደረጃ ለማጣራት ሞክርና ለህዝቡ አቀርበዋለሁ ከተሳሳትኩ እና ካቀረብኩት ደግሞ ከእነዚህ አራት መቶ ሰላሳ ሰላሳ አምስት ሺ የሚሆኑ ሰዎች ወዲያው እዛ አካባቢ ያለ ሰው ስላለ እውነቱ ጉዳዩ ውሸት ከሆነ የተሳሳተ ከሆነ ወዲያው ያርሙኛል። ለምሳሌ ወረዳውን አገኝና ዞኑን ስትሳሳት ያዘ እንትን ያደርጉታል፣ ወይ ደግሞ ክስተቱ ካልሆነ ያ ክስተት አልሆነም ብለው ያርሙታል። እና በጣም ዲሞክራታይዝ ያደረገ ብቻ ሳይሆን ሪላያብሊቲን፣ ፋክቹዋሊቲን በጣም የሚደግፍ አይነት ሂደት ነው ያለው። አንድ ሀቅ ላቅርብልህ። በሀሽታግ ኦሮሚያ ፕሮቴስት በዚህ በያዝነው በየካቲት ወር አንድ ነጥብ አንድ ሚሊዮን ድምጾች የተሰሙበት ነው። ፎቶግራፎች፣ ትዊቶች የመሳሰሉ በአይነቱ ከዚህ በፊት ታይቶ የማይታወቅ ነው። ኢትዮጵያ ውስጥ የተለያዩ ሰልፎች፣ የምርጫ ዘገባዎች የመሳሰሉት ክስተቶች ነበሩ። ይሄ ፍጹም የተለየ ነው የሚሆነው። የማህበረሰብ መገናኛ ብዙሀንን ፍጹም ያጣበበ ነው። አዎ እንግዲህ ራሱም ከሁለት ነገር ነው የሚሄደው። አንደኛው የኦሮሞውን ባህል በተወሰነ ደረጃ ሆሪዞንታል ነው የቨርቲካል አይደለም። ማህበረሰቡ ከገዳ ጋር የሚያያዝ በጣም ሰው ኢንዲፔንደንት ኢንዲቪጁዋሊስት አይነት ሜንታሊቲ ያለው ያ፣ ከዛ ጋር ጨምረህ ወጣቶቹ፣ አዛውንቶቹ ሁሉም ደግሞ ስልክ ይጠቀማሉ ለስልክ በስልካቸው ላይ ፌስቡክ አላቸው እና በዛ በያዙ ስልክ ፎቶ አንስታ ያቺን ፎቶ ይልካሉ፣ ኢንፎርሜሽን ይልካሉ። እኛ ደግሞ መልሰን ለህዝቡ ስናደርግ ህዝቡ ከዛ እየተቀባበለው ስለሚሄድ መልትፕላይን ኤፌክት አለው እና በስፋት ኢንፎርሜሽን በፍጥነትም ያደርሰዋል። ዋጋውም በጣም ያራክሰዋል። እውነትነቱና ተቀባይነቱን ደግሞ ይጨምርለታል። እውነተኛና ተጨባጭነቱን ቀጥዬ የማነሳለት ጥያቄ ላይ እንነጋገራለን። አሁን ጀዋር የተናገረውን በ አናሊቲክስ ወይም ደግሞ ግምገማ የሚያቀርቡ ድረገጾችን ስመለከት ነበረ። በሃሽታግ ኦሮሚያ ፕሮቴስት ውስጥ አርባ በመቶ የሚሆኑት በሰዎች መጀመሪያ የወጡ ጽሁፎች፣ ትዊቶች፣ ፎቶዎች፣ ቪዲዮዎች ናቸው። ሃምሳ ዘጠኝ በመቶ የሚሆኑ ሰዎች ናቸው እየተከተሉ ያንን የሚያሰራጩ ያሉት። ይህንን ከሌሎች የኢትዮጵያ የማህበረሰብ መገናኛ ብዙሃን እንቅስቃሴዎች ስንመለከት አንዳንድ ሃሽታጎች ጥቂት ሰዎች በተለይ የተማረው ማህበረሰብ ያነሳቸውና የተቀረው ማህበረሰብ የሚያስተጋባቸው ናቸው። እዚህ ግን ወደ አርባ ፐርሰንቱን የሚሆነውን ህዝቡ የያዘው ነው። ስለ ተጨባጭነት እናውራ። ጀዋር የማህበረሰብ ድረገጽ በጎ የሆነውን ያህል በር የመክፈቱን ያህል የተጨባጭነት ጉዳይ ላይ መረጃ በአግባቡ ተጣርቶ መቅረብ ካልቻለ ሊያስከትለው የሚችለው አንደኛ የመረጃው መብዛት አለ። ሁለተኛ የተአማኒነት ችግር አለ። አንተ እንዴት ነው ይሄንን ችግር በመገናኛ ብዙሀን ተጠቃሚነትህ የምታስወግደው? ትልቁ ነገር ትልቅ ኃላፊነት እንዳለ መቀበል በጣም አስፈላጊ ነው። እንደ እኔ እንዳለኝ አይነት ተከታይ ሲኖርህ የሚመጣውን ኢንፎርሜሽን፣ አንደኛ እውነተኝነቱን ማየት መቻል አለበት። ሁለተኛ ያ ኢንፎርሜሽን ቢወጣ ጠቀሜታ አለው ወይስ ጉዳት አለው የሚለውን ማየት መቻል አለብህ። አንዳንዴ ትሳሳታለህ። ሁሉ የምታገኘው አይደለም። አንዳንድ የምታገኘው መረጃ የተሳሳተ ሊሆን ይችላል። ያንን ስትለጥፈው ሰዎች ወዲያውኑ መሳሳት ሲነግሩ አርመህ ያንን ማንሳት መቻል አለብህ። ይህንም ማታደርግ ከሆነና ዝም ብለህ ከዚህ በፊት እንደሚደረገው አይነት ፕሮፓጋንዳ የምታወጣው ከሆነ አደጋ ያደርሳል። እኔ ከሚደርሱኝ መረጃዎች ውስጥ ወደ ሰማንያ በመቶውን ብቻ ነው የማወጣው። ሀያ በመቶው አንዳንዱ በባህል የማይሆን አንዳንዱ ደግሞ ለማህበረሰብ ቢቀርብ ከጥቅሙ ራሱ ጉዳቱ ያይላል ብዬ ስለማስብ፣ ከዛ ደግሞ አንዳንዱ የተአማኒነት ጉዳይ ስላለው ፍኝ ማስቀረውም አለ ማለት ነው። እንደዚህ አይነት በጣም ጥንቃቄ የተሞላበት ሂደት ካልሄድ አንደኛ የራስህንም ተአማኒነት ይጎዳል። ይሄ አራት መቶ ሺህ ምናምን አንተ ያልከው ቁጥር ቁጥር ብቻ አይደለም የሰው ልጅ ነው እና አንተ ሀሰትን ባስተላለፍ ቁጥር፣ ውሸትን ባስተላለፍ ቁጥር፣ በአንተ ላይ ያለው አመኔታ እየጎደለ በሄደ ቁጥር እየጣለ እየጣለ የሚሄድበት ሁኔታ ይፈጠራል። እስቲ ወደ ኋላ ልመልስ። ከሶስት ወር በላይ አራት ወር ገደማ እየሆነው ነው። ወደ ግንጪ ልመልስ። ግንጪ የሆነውን ሁኔታ ማስታውስና ሰዎች ወዲያውኑ ነው መነጋገር የጀመሩት። በማህበረሰብ ድረገጽ እንዴት እንደተስፋፋ እስኪ ንገረን። አሁን ጊንጪ ላይ እንግዲህ የጊንጪ ጫካን ለኢንቨስተር የመስጠት አዝማሚያ ስለነበረ ተማሪዎች ይሆናሉ። ተማሪዎች እንደወጡ ወዲያው ፎቶና ቪዲዮ አንስተው ላኩ። ሲያመጡት እኛ መልሰን ለህዝቡ አቀረብ ነው። ህዝቡ ደግሞ ሊወያይበት ጀመረ። በነገራችን ላይ ይሄ የማስተር ፕላን ጉዳይ እንግዲህ ለኦልሞስ ለሶስት አመት እየበሰለና መንግስትና ህዝብን እያጣላ ያለ ጉዳይ ስለነበረ ልክ ሁሉም ሰው እየጠበቀው ያለ ነው የሚመስልህ። ሊፈነዳ ነው ሊፈነዳ ነው እያለ ሁሉም የሚጠብቀው ስለ ስለነበረ ልክ ግጭት ላይ ሲደርስ ወደ ሶሻል ሚዲያ መጣ። ከሶሻል ሚዲያ ስንልከው በጉሊሶ፣ በሌሎች ከተሞች ወዲያው ወዲያው ወዲያው የተከታተለ የሄደበት ሁኔታ አለ እና ሶሻል ሚዲያ ኢንፎርሜሽኑን የማውጣት ያን ኢንፎርሜሽን ለህዝብ ማድረስ ያ ህዝቡ የሚስማማበት ከሆነ ተመሳሳይ እርምጃ እንዲወስድ የማስማማበት ከሆነ ደግሞ እንዲያስቆመው መንገድ የሚከፍት አይነት ዘይቤ ያለው አንድ የፖለቲካ ነገር እዚ ጋር እናምጣና የኢትዮጵያ መንግስት የኦሮሚያ ተቃውሞ የሚቀጣጠለውም የሚመራውም በውጭ ባሉ ኃይሎች ነው ይላል። የማህበረሰብ ድረገጾች ላይ ከየት ከየት እንደሚመጡ ለመመልከት ችዬ ያለሁኝ ይህንን የሚያገኘሁት ይህንን ሁኔታ ከሚያብራሩ ከሚያብላሉ ድረገጾች ነው። ከዩናይትድ ስቴትስ 41 ከመቶ ነው፣ ከካናዳ 9 ከመቶ፣ ኬንያ 8 በመቶ፣ ኖርዌይ 13 በመቶ፣ ፊንላንድና ስዊድን ደግሞ ተደምረው 6 በመቶ ከኢትዮጵያ የሚመጣው 17 ከመቶ ነው። ይህንን ስትመለከት ሁለት ነገር ማየት ይቻላል። አንደኛ የኢትዮጵያ መንግስት የሚለው እውነት ነው። ሁለተኛው ደግሞ ምናልባት ደግሞ የመገናኛ ብዙሃኑን የማህበረሰብ የመገናኛ ብዙሀን ተጠቃሚነት ኢትዮጵያ ያለውን ሁኔታ ሊያሳይ ይችላል። የትኛው ነው ትክክል ብለህ ታስባለህ? የተደራሽነት ጉዳዩ ትክክለኛ ነው። ተደራሽነቱ በብዛት ኮርቶች ያለው ሌላ አንድ ሚስጥር አለ። አንዱ ሚስጥር ምንድን ነው? በተለይ ይህን ኢንፎርሜሽን የሚያቀርቡት ዶክተሮች፣ ነርሶች፣ ወታደሮች የተለያዩ በመንግስት ላይ ቅርቤታ ያላቸው ሰዎች በቀጥታ በሶሻል ሚዲያ ላይ አያወጡትም። ስለዚህ ምን ነው የሚያደርጉት? በውስጥ መስመር ይልኩልናል። በውስጥ መስመር የሚልኩልንን ነው እኛ ውጭ ያለ ነው የምናወጣው እና አብዛኛው እኔ ብገምጥ ከሀምሳ በመቶ የማያንስ ሰው ከዛው ከሀገር ውስጥ ነው የሚመጣው። ሆኖም ግን በስማቸው ማውጣት ስለማይፈልጉ በቀጥታ በውስጥ መስመር፣ በድብቅ መስመር ያወጣሉ። እኛ ደግሞ በዚህ እናወጣለን። ይሄ ነው አንዱ ሚስጥር። ጃዋር፣ አስቀድመን ተነጋግረናል። ቁጥሮችን ተመልክተናል። በሀቅ ላይ የተመረኮዙ ውይይት ነው ስናደርግ የነበረው። እስኪ አሁን ለምን ግብ የሚለው ላይ እንነጋገር። በዓለም ዙሪያ ከአረቡ እንቅስቃሴ ጀምሮ አረብ ስፕሪንግ የሚባለው የመገናኛ ብዙሃን ተጠቃሚነት እንደዚሁም ደግሞ በማህበረሰብ ውስጥ የሚፈጥረውን መግባባትና ለሰላም ያላቸውን ሚና አስመልክቶ በርካታ ጥናቶች ይከናወናሉ። በኢትዮጵያ ያለውን ሁኔታ በቀጥታ እንመልከትና የማኅበረሰብ የመገናኛ ብዙሃን መረጃን ከማድረስ ባለፈ በህዝቦች መሀል ሰላም ለማስፋት፣ በህዝቦች መካከል ውይይት ለመጀመር፣ በብሔሮች መካከል ደግሞ መግባባትና መቻቻል እንዲኖር ምን ሚና ተጫውተዋል ትላለህ? ሶሻል ሚዲያ፣ ማህበራዊ ሚዲያዎች ያደረጉት የኢንፎርሜሽን ልውውጥን አንደኛ ፍጥነቱን ጨመሩት፣ ሁለተኛ ዋጋውን በጣም ቀነሱት። ይህን በማድረግ ኢንፎርሜሽን ልውውጥ ለሁሉም እንዲሆን ማድረግ ችለዋል። እና ይሄ የምታደርገው ውይይት ጠቀሜታም አደጋ ነው። ጠቀሜታው በተወሰኑ ግለሰቦችና ሰዎች ብቻ ህዝቡ እንዳይመራ፣ ህዝቡ እንዳይሳሳትም ወይም ደግሞ ኤክስፕሎይት እንዳይደረግ ያደርጋል ግን በአደጋው ደግሞ ስትሄድ ብዙ ሰዎች ስለሚሳተፉበት ብዙ አይነት ፍላጎት ያላቸው በትምህርት ደረጃም በሌላ ኃላፊነትም ውስጥ ብዙም የሌላቸው ሰዎች ስለሚሳተፉ አንዳንድ አጸያፊ የሆኑ ህዝቦችን ሊያጋጩ የሚችሉ አደጋ ሊፈጥሩ የሚችሉ ነገሮችን ሊያራምዱ ይችላሉ። ሐሜትን እንደ እውነት ሊያቀርቡ ይችላሉ እና ይሄ በግለሰቦች መካከልም ሊሆን ይችላል፣ በቡድኖች መካከልም ሊሆን ይችላል። ግጭት ሊፈጥር ይችላል። ይሄንን ግጭት ማሳነስ የሚቻለው ሞኒተር የሚያደርጉ በተለይ እንደዚህ እንደ እናንተ አይነት ሚዲያዎች እንደኔም ያሉ ሞር ፕሮሚነንት የሆነ ሮል ያለን ግለሰቦች ይሄንም በኃላፊነት በመጠቀም እውነተኛ የሆነ ኢንፎርሜሽን ብቻ እንዲቀርብ፣ አንዳንዴ በጣም በፍጥነት የሚሄዱ ነገሮች ሀሰት ሆኖ ስናገኛቸው እነዛ ነገሮች ሀሰት መሆናቸውን በመናገር ማሸፍ ይቻላል። ውይይቶች ደግሞ ለዘብ ባለና ረገብ ባለ መልኩ እንዲሄድ የምንጠቀምባቸው ቃላቶች፣ የምናወጣቸው ፎቶዎች፣ የምናቀርባቸው ቪዲዮዎች በተወሰነ ደረጃ ወደ ግጭት የማይመሩ ግን ሕዝብን ወደ መቃረር ማቀራረብ የሚያመሩ ለማድረግ ሜንስትሪም ሚዲያ የምንለው እንደ እናንተ አይነቶቹና ፕሮሚነንት የሆኑ ግለሰቦች ደግሞ የምናደርጋቸው አስፈላጊ ይመስለኛል። በአንጻሩ ደግሞ ማንም ሰው ላያቸው የሚችልና በፍጥነት ሊደርሱ የሚችሉ መረጃዎችን በተለይ የሰብአዊ መብት ዘገባዎችን ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች ዘገባ እስኪያወጡ ሁሉን ነገር አብላልተው ተጠብቆ ነበር። አሁን ግን በቀጥታ በጥሬው እየቀረበ ነው የሚገኘው። ይሄ በጎ ነገሩ ምንድን ነው? በጎ ያልሆነው ነገር ምንድን ነው? አንተ ባለህ ልምድ በጎ ነገሩ እንግዲህ ጥሬ እንዲህ አይነት የሰብአዊ መብት ረገጣ የሚወስዱ መንግስታትና ባለስልጣናት በምንም መልኩ ማምለጥ እንዳይችሉ ወዲያው እየሆነ በጣም ትኩሱ ነው የሚቀርበው። ትኩሱ ሲቀርብ የሚያቀርበው ሰውዬ እራሱ ለመዋሸት ወይ ደግሞ ኢንፎርሜሽኑ ለመለወጥ እድል የለውም። እንዳለ እንደሚያነሳው ስለሚልከው ተቀባይነቱ፣ እውነተኝነቱ ከፍ ያለ ከመሆኑ የተነሳ ለሰብአዊ መብት ተሟጋቾች፣ ተመራማሪዎች፣ ለሚዲያዎች ከፍተኛ ጠቀሜታ አለው። ችግሮችንም ግልጽ አውጥቶ በመንግስት ላይ ጫና ለመፍጠር እድል ይኖረዋል። ከዛ አልፎ ግን ኢንፎርሜሽኑ በጣም ኦቨርሎድ ሆኖ በብዛት ከመምጣቱ የተነሳ አንድ አንዳንዴ በምታገኘው ዳታ ኮንቴክስቱን ሁሉ ላይሰጥ ይችላል። እንደምታየው እኚህ ቪዲዮዎች ሀያ ሰከንድ፣ ሰላሳ ሰከንድ ስለሚሆኑ አኩሬት ኢንፎርሜሽኑን ላይሰጡ ይችላሉ። አንዳንዴ መውጣት ያለበት ኢንፎርሜሽን ተቀብሮ ሊያልፍ ይችላል። አንዳንዴ ደግሞ ትንሽ ነገሮች ታይተው በስፋት ያለውን ሁኔታ ላይ ገልጹል ይችላሉ እና ይሄ ጥቅሙም ጉዳቱ ይመስለኛል። ሄኖክ የተባበሩት መንግስታት የሚሊኒየም ልማት ግብ እንዲሳካ ከሚሰራባቸው አምዶች አንዱ በወጣቶች መካከል የሰላም መርሃ ግብሮችን ይዘረጋል። የባህል እንቅስቃሴዎችን፣ የብሔር ብሔረሰብ የወጣት የሰላም ፌስቲቫሎችን በማሰናዳት እነዚህን ደግሞ በማህበረሰብ ድረገጽ ውስጥ የህዝቦችን መቻቻል እንዲያቀርቡ የጥላቻ ንግግር እንዲጠፋ ይሰራሉ። ይህን በኢትዮጵያ የመገናኛ ዙሀን በተለይ በማህበረሰብ ድረገጽ ስትመለከተው ከዚህ ግብ አንጻር ምን አይነት ሁኔታዎች ታያለህ? ድሮ ድሮ ጥላቻና በጣም አጸያፊ ቃላቶች የሚጠቀሙ ሶሻል ሚዲያዎች አሉ። ትዝ ካለ ፓልቶክ፣ ሌሎች የምንላቸው ትንሽ ጠበቅ ያለ እና ትንሽ ከረር ያለ አይነት ንግግር ነበረ። ሶሻል ሚዲያ ሰልፍ ኮሬክቲንግ መካኒዝም እየገነባ ይመጣ ይመስለኛል። ምክንያቱም አንድ ሰው በጣም አጸያፊ የሚናገር ከሆነ እሱ ከሚመጣበት ማህበረሰብ ወይ ደግሞ የፖለቲካ ተቋምና ፖለቲካ አመለካከት ኖ ኖ ኖ ይሄማ ትክክል አይደለም፣ ይህን ያህል ገፍተህ ሄደህ ሰዎችን መሳደብ፣ ማጣጣል፣ ቡድኖችን በጅምላ መፈረጅ ትክክል አይደለም የሚል አጠፋህ እዛው በእዛው ቡድን ውስጥ በእዛው በአንድ ቡድን ውስጥ የሚመላለስበት ሁኔታ ታያለህ። ግን አደጋውን ቀላል አይደለም በተለይ በጣም አፋኝ ከሆኑ ስርዓቶች ውስጥ ወደ ዲሞክራሲያዊ ስርዓት እየተቀየሩ ባሉ እንደኛ ሀገር ባለው ማህበረሰብ ውስጥ ኢንፎርሜሽንን ኃላፊነት በተሞላው መልኩ መጠቀም ባህሉ ብዙ በሌለበት ሁኔታ ውስጥ ይሄንን የኢንፎርሜሽን ነጻነት እና ክፍተት አቢዩዝ ሊያደርጉ የሚችሉ ኃይሎች ስላሉ ሰው በደንብ ነቃ ብሎ ማየት መቻል አለበት። በስተ መጨረሻ በኦሮሚያ እንቅስቃሴ ውስጥ የተለያዩ የመብት ጥያቄዎች ይነሳሉ፣ የተጠያቂነት ጥያቄዎች ይነሳሉ። በጣም ደግሞ በማህበረሰብ ድረገጽ በስፋት የምናየው ሁለት እጅን ፊት ለፊት ላይ አጣምሮ እጅን ግንባር ላይ ማንሳት ነው። ይሄ በተወሰነ ደረጃ ፊትንም ለመሸፈን ያግዛል። ከምንም በላይ ግን የሚያሳልፈው አንድ መልእክት አለ። ሁለት እጄን አንስቼ ፊቴ ላይ ያደረግኩኝ ማለት ፍጹም ሰላማዊ ነኝ እያለ ነው አንድ ሰው የያዘው ምንም ነገር እንደሌለ የሚያሳይ ነው። እሱ ግን እየተለወጠ የሄደ ይመስላል። በአሁን በቅርብ ጊዜ ስንመለከት የተለያዩ መሳሪያዎችም ሆኑ ጦር የያዙ ሰዎችን መታየት ጀምረዋል። እና ይሄንን ስንመለከት ትክክለኛውን ስዕል ንገረን እስኪ። አንዱ ይሄን አይቶ በዚህ መልኩ ሊተረጉመው ይችላል፣ ሌላው በዚህ መልኩ ሊተረጉም ይችላል። የባህል ሁኔታዎችም ሊኖሩ ይችላሉ። ምንድን ነው አንተ ስትመለከት ምን አይነት ስሜት ነው የሚያሳድርብህ ይህን ስታይ? ተሳታፊዎቹን ልዩነት የሚያሳየው በብዛት እጅ የሚያሳዩት ተማሪዎች ናቸው። እንደምታውቀው ይሄ ነገር አዲስ አበባ ዩኒቨርሲቲ የተጀመረው ስድስት ኪሎ ይመስለኛል። እዛ ነው የጀመሩት። ከዛ በኋላ ተማሪዎቹ በስፋት ያንን ነው የሚያደርጉት። መንግስት ሰራተኞችም ሌሎች በሚያደርጉት ያንን ያደርጋሉ። ወደ ገጠሩ ስትወጣ ግን ህዝቡ ሁሌም ዱላ ይዞ ነው ገበያም የሚሄደው። አንተ ታውቀዋለህ፣ ሁሌም ቦታ የሚሄደው ሰርግም ሲሄድ የሰርግ ጭፈራ ማየት እንደሆነ ዱላ ይዞ ነው የሚሄደው። ስለዚህ ዱላ ይዘው ሲወጡ ለጦርነት ወጣን ሳይሆን ያ ባህላዊ ነው የህዝብ ህዝባ በስፋት የሚገኙበት ቦታ ላይ በኦሮሞ ውስጥ ዱላ ጦር ይዞ መውጣት በጣም የተለመደ ነገር ነው እና እንደዛ ጦር ይዘው ሲሄዱ እንዋጋለን ለጦር እንቀርባለን ሳይሆን፣ በባህል ነው። ስብሰባ አለ ከተባለ መንግስት ይጥረው፣ የአገር ሽማግሌዎች ይጥሩት፣ ሰርግ ይሁን ለቅሶ ይሁን ይህ ማህበረሰብ በዚህ መልኩ ነው ዱላ ይዞ የሚሄደው። ይህ ህዝብ እንደዚህ ሄደው በዚህ ዱላ አንድም ሰው ሳይነካ ነው የሚገባው። ድሮም ለሰርግም ሲሄድ እንደዛው ነው። ለለቅሶም ሲሄድ እንደዛ ነው። ለስብሰባም ሲሄድ እንደዛ ነው። አሁንም ለሰልፍ ሲሄድ ለጦርነት ነው እያለ አይደለም። በነገራችን ላይ በተወሰኑ ደረጃ የፌዴራል ፖሊሶችና አንዳንድ ወታደሮች ሞተዋል በኦሮሚያ ውስጥ። እነዚህ ሰዎች ግን በሰላማዊ ህዝቡ አይደለም የተገደሉት። እነዚህ ሰዎች በኦሮሚያ ፖሊስ ነው የተገደሉት በውስጣቸው በተነሳ ግጭት እና እስካሁን አንድም እነዚህ ተሰላፊዎች አንድም ሰው ከመንግስት ጎን የሚሆን ከሌላ ጎን አልተገደለም። እነዚህ ዱላዎችና ጦር መሳሪያ የሚመስሉት ነገሮች ባህላዊ ናቸው እንጂ ለጦርነት ወይም ደግሞ ለጠብ የመጡ አይደሉም። በስተ መጨረሻ ስልትና አውራ በማህበረሰብ ድረገጽ የሚተላለፉ በርካታ መረጃዎች፣ ፎቶዎች፣ ስዕሎች የመሳሰሉ አሉ። የኢትዮጵያ መንግስት ደግሞ ይሄ ታውን ሆል የሚባለው የበየሰፈሩ ሰዎችን እየሰበሰቡ እያደራጁ መነጋገርና እሱን ደግሞ በተለመደው በኢትዮጵያ ቴሌቪዥንና በመሳሰሉ በድረገጾችም የመልቀቁ ሁኔታ አለ። በቅድሚያ የኢትዮጵያ መንግስት እያደረገው ያለውን የማህበረሰብ ውይይት እንዴት ታየዋለህ? ወደፊትስ ቢሆን ይህንን ግጭት የሚደርሱ የሰብዓዊ መብት ጥሰቶችን ጨምሮ የመልካም አስተዳደር ችግሮችን ቀርፎ ወደፊት የተረጋጋች ኦሮሚያ፣ የተረጋጋች ኢትዮጵያ ለመፍጠር ምንድን ነው መንገዱ ትላለ? እንደው ከስልት አንጻር የማህበረሰብ ውይይቱንና የማህበረሰብ ድረገጽ ውይይቱን አነጻጽረህ ብትጀምር ማህበረሰብ ውይይት ያደረጉት በጣም ወልድ ስኩል ያረጀ ስልት ነው። በተለይ ይሄ መንግስት በስብሰባዎች በዓለም አንደኛ ሳይሆን አይቀርም። ችግሩ ምን መሰለህ? አንደኛ እዛ ስብሰባ ላይ ሲመጡ የሚናገሩት መንግስት ካድሬዎች ብቻ ናቸው። የሆዳቸውን አውጦ የሚናገሩት በጣም ጥቂቶች ሰዎች ናቸው። ሌላው ዝም ብሎ አዳምጦ ደግሞ ድርጎ ይከፈላቸዋል። በነገራችን ላይ በነፃ አደለም ሰው እዛ የሚቀመጠው ይከፈለዋል። እያንዳንዱ ያችን ድርጎ ኪሶ አድርጎ ወደ ቤቱ ይሄዳል። አንድ ይሄ ነው። ሁለተኛው ደግሞ የስፒድ ያ ነገር ተቀርቶ በኢትዮጵያ ቴሌቪዥን እስኪመጣ ድረስ ሁለት፣ ሶስት ቀን ይፈጅበታል። ቀዝቅዟል፣ ወሬው ሶሻል ሚዲያ ላይ ብትወስደው፣ ለምሳሌ አንድ አጀንዳ ካለ ያን አጀንዳ ሁሉም ከየነ ከየቤቱ ስሙ ቀይሮ መናገር ስለሚችል መጻፍ ስለሚችል ዲሞክራቲክ ነው። ቻሌንጅ ለማድረግ ይችላል። ሁሉም ደግሞ የልቡንና የአንጀቱን አውጥቶ ስለሚመጣ ኦተንቲክ ቮይስስ የምንለውን ልታገኘው ትችላለህ። በዚህ መልኩ ነው። አሁን እንግዲህ የመንግስት ብዙ ገንዘብ የወጣበት ለሶስት ወር የቆየው የሰላምን ስብሰባ የተባለ ምንም ውጤት አላገኘም። እዛው የተሰበሰቡ ሰዎች ናቸው በነገራችን ላይ ወጥተው እንደገና ሰልፍ የሚያደርጉት መረጃ የሚያቀብሩ እነሱ ናቸው። እየቀዱም ሁሉ የሚያደርጉት ይሄ አንዳንድ እንግዲህ ወደፊት ምን ያስፈልጋል የሚለው ይህ መንግስት አንዳንዴ በጣም የሚያሳስብ ሁኔታ ውስጥ ነው ያለው። ብልሀትነት ያላቸው እውቀት ያላቸው ግለሰቦች በስርአት ውስጥ አሉ ወይ? ካሉ ሲናቸው ወደ ምትለው ነው። ይሄን ነገር ወደኋላ ተመልሰው አስበው ከህዝቡ ጋር ከህዝብ ተወካዮች ጋር ከተቃዋሚው ጋር ቁጭ ብለው የማይወያዩ ካልሆነ ስርአቱም እየተፈረካከሰ ሊወርድ ይችላል፣ አደጋም ላይ ሊጥል ይችላል። አመሰግናለሁ። እንጃዋር አጠር አጠር ያሉ ጥያቄዎች አጭር መልስ የምትሰጣቸው ላንሳለህ እና ውይይታችንን እንፈጽም። ድረ ገጽህ የፌስቡክ ገጽህ በኢትዮጵያ ይታያል ይነበባል? አው ይነበባል። መልካም የዚህ በተለይ የማህበረሰብ መገናኛ ብዙሃን እንደዚሁም ደግሞ የአጠቃላይ እንቅስቃሴው መሪዎች ይታወቃሉ? አይታወቁም። ምክንያቱም ከታወቁ መፈጃታቸው ነው። ስለዚህ በአብዛኛው በህቡ ተደራጅተው የሚሄዱት እነዚህ በመንግስት ውስጥ ያሉ ከመንግስት ውጭ ያሉ ሁሉንም የኦሮሞ ተቃዋሚዎች፣ ፕሮፌሽኖች ሁሉንም ያሳተፉ ናቸው። የራሱ አመራር አለው፣ ግን ያን አመራር ይሄ ነው ብሎ ማውጣት አሳልፎ ላውሬት መስጠት ስለሆነ በግልጽ አይነገሩም። ስለዚህ የግብፅን ሞዴል እያሰብን ነው ማለት ነው ነው። ይሄ የኦሮሚያ ሞዴል ነው። እሺ በስተ መጨረሻ አሁን ባለው ሁኔታ በማህበረሰብ ድረገጾች እንደዚሁም በእንቅስቃሴው የሚተላለፉ መልእክቶችን ስንመለከት በአጠቃላይ ሁኔታው እንዲረግብ፣ ሁኔታው እልባት እንዲያገኝ፣ ግድያው እንዲቆም ምን ያህል ጥረት አለ? በሁለቱም ወገን ምክንያቱም በአንድ ወገን ብቻ አይደለም ሁሉም ነገር ያለው መቼም ወገን ብዙ ብዙ ሙከራ እየተደረገ በእኛ ወገን በኦሮሞ ወገን ብዙ ሙከራ እየተደረገ ነው። እንዳልኩ በየስብሰባው ምን መደረግ እንዳለባቸው መንግስት ባዘጋጀው ስብሰባ ላይ ይነገረዋል። ከዛ አልፎ የኦሮሞ የፖለቲካ አመራሮች በየድርጅት ደረጃ ለመንግስት በግልጽም በውስጥም የሚነግሯቸው ነገሮች አሉ። ከዛ አልፎ ደግሞ ለሁለት ቀናት ባደረገው ስብሰባ የአባገዳዎች ማህበር ግልጽ የሆነ ምክርና አቋም ማሳየት ችሏል። በመንግስት ወገን ግን እንደምታየው አቶ ሀይለማርያም ሲናገሩ ጌታቸው ረዳ ሲናገር አሁንም እንጨፈጭፋለን አሁንም የማያዳግም እርምጃ እንወስዳለን እያሉ ነው ግድያውን በጣም አስፍተውታል እስካሁን በእኔ ግምት ወደ አምስት መቶ ሰው ተገሏል በተለይ ባለፉት ሁለት ሳምንታት ውስጥ በጣም በጣም ከልክ የወጣ ግድያ ነው እየተካሄደ ያለው ያ ነገሮችን እያካረረ ነው እንግዲህ አንድ እጅ ብቻ አሁን አያጨበጭብም በኦሮሞ ወገን ትግሉን እያጧጧፈ ግን ለሰላም እጁን እየዘረጋ ነው። በተዘረጋው እጅ ላይ ግን ጥይት እየረገፈበት ነው ያለው። ይሄ በጣም አሳሳቢ ሁኔታ ነው። ሄኖክ፣ የትግሉ ፍጻሜ ግን ምንድን ነው? እዚህ ላይ የኢትዮጵያ መንግስት የሚለውን ላንሳ። አለ መንግስትን መጣል ነው ይላል። ይሄ ነው አላማ የኦሮሞ ህዝብ ትግል። የዚህም ትግል አካል መሬቱ እንዳይዘረፍበት የተዘረፈበት መሬት እንዲመለስለት ነው ያለው መንግስት መሬቱን በመለስ ከቻለ የታሰሩትን መፍታት ከቻለ ሌላ ምንም የሚያስፈልገው ነገር የለም። በጣም አመሰግናለሁ። ጃዋር ሲራጅ መሐመድ ለሰጠህን ማብራሪያ ና ላደረግነው ውይይት አመሰግናለሁ። ሄኖክ ና የቪኦኤ ባልደረቦች ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 ና 25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጅ ስለሞን ክፍሌ ነኝ። የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። አዘጋጇ ጽዮን ግርማናት። መልካም ምሽት እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ ማብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫይም የጆን ሌጀንድ ስቴይ ዊዝሚ ይሰኛል። Brings the sunrise and the flowers bloom in springtime. On my loving, you can rely, yeah, and I'll stay with you. Oh, I will. And get old, we have the tendency to grow cold. We have something like a miracle. እያቀነቀነውን ነበር ያስደመጥኳችሁ። አሜሪካዊው ድምፃዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28978 ዓ ም ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ አስከቲም የሚካብሳችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖልስን ስራ ነው። ኢፋወር አባሆይ ስትል በ2008 ዓ ም ያቀነቀነችውን ዜማ ነው። And Chase after girls. I kick it with who I wanted, and I never get confronted for it because they stick up for me. If I But boy, I would turn off my phone, tell everyone it's broken, so they think that I was sleeping alone. No. I put myself first and make the rules as I go. She'd be faithful waiting for me. ቢዮን ሴናውልስ ኤፋ ወረ ቦይ አስከትዬ መጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓ ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. Loving a photograph. We made these memories for ourselves. Where our eyes are never closing, hearts are never broken, and time's forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet. You won't can hear እንግሊዝ ውስጥ እንደ አውሮፓውያን አቆ በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሼረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ወሰዳችሁ። በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16/1988 የተወለደችው ጄኒ አይኮ በ2013 ዘ ወርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። You got me face down. And don't take this personal. you the worst. You know what you've done to me. የጄኔ አይኮ ዎርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንድቢ እና የሶል ሙዚቃ አቀንቃኝ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው። ከኪም ኖባዲ ወደ ሪሃና ስቴይ አልፋለው። ሪሃና በ2012 በሚኪ ኤካታጅባይ ተጫወተችውን የተጫወተችውን ስቴይ የተሰኘውን ዜማ ተጋበዙ። ሪሃና ስቴይ። ሴቴ የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ let her go, seal, by a zema rich well, you only need the light when it's burning low. only miss the sun when it starts to snow. only know you love her when you let her go. only know you've been high when you're feeling low. only hate the road when you're missing home. only know you love her when you let her go. And you let her go. Staring at the bottom of your glass, hoping one day you'll make a dream last. But dreams come slow and they go so fast. See you when you close your eyes. Maybe one day you'll understand why everything you touch surely dies. But you only need the light when it's burning low. Only miss the sun when it starts to snow. Only know your lover when you let her go. Only know you've been high when you're feeling low. Only hate the road when Home, only know you love her when you let her go Staring at the ceiling in the dark, same old empty feeling in your heart. Cause love comes slow and it goes so fast. We well, see you when you fall asleep, but never to touch and never to keep caught. You love her too much and you dive too deep. You only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. ከእንግሊዛዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓ ም የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋመው ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ እንለፍ። እንግሊዛዊቷ አቀንቃኝ እና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም፣ ለንደን ውስጥ በግንቦት ወር 1988 ዓ ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች፣ የተመደበልኝ አየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ አልጋብዛችሁ። Found Stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind. ውድ አድማጮቻችን የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። በዚች የቀረችው ደቂቃም የኔን ምርጥ ምርጫ ልጋብዛችሁን አልሰናበት አሁን በሕይወት የሌለችው አሜሪካዊቷ የምንጊዜ ምርጥ የአርኤንዲቢ አቀንቃኝ ዊትኒ ሂውስተን የመጨረሻ ነጠላ ዜማዋን አይ ሌርንድ ፍሮም ዘ ቤስት ይሰኛል። ለዛሬው ይህን ዜማ በመጋበዝ እሰናበታለሁ። ሳምንት በሌሎች መሰናዶዎች እስክንገናኝ ደህና ደሩ። አይ ሌርንድ ፍሮም ዘ ቤስት፣ ዊትኒ አብራችሁ ትቆያለች። Did you think I'd still care? That there'd be one feeling there? Did you think you could walk back in my life? አድማጮች አሁን የማጠቃለያ አውሬዎቹ እናሰማለን። በዩናይት ስቴትስ ፕሬዚዳንታዊ ቅድመ ምርጫ የሪፐብሊካኑ ቀዳሚ ተፎካካሪ ዶናልድ ትራምፕ የፓርቲያቸው የወግ አጥባቂ ጠንካራ የፖለቲካ ክንፍ ዋሽንግተን ዲሲ አቅራቢያ በጠራው ጉባኤ አብይ የተሰኘ የተሳትፎ እርምጃ ሰረዙ። በምትኩም የምረጡኝ ዘመቻቸውን በመቀጠል በፕሬዚዳንታዊ ቅድመ ምርጫ መራጮች ድምፅ በዛሬው ዕለት እየሰጡ ካሉባቸው አምስት የዩናይት ስቴትስ ግዛቶች አንዷ ወደሆነችው ካንሳስ አቅንተዋል። ቡድኑ የትራምፕን ውሳኔ አሳዛኝ ስለው፣ የትራምፕ ዘመቻ ሰራተኞች በበኩላቸው ከዚህ ቀደም ብዙ ጊዜ መሳተፋቸውን ምክንያት አድርገዋል። ትራምፕ በዘመቻው በሶስቱ ተቀናቃኞቻቸው ላይ ያላቸውን የብልጫ ድምፅ ከፍ ለማድረግ ይጠቀሙበታል ተብሎ ይጠበቃል። የዴሞክራቷ ግንባር ቀደም ተፎካካሪ ሴናተር ሂላሪ ክሊንተንን በተመሳሳይ በዴሞክራቱ ተቀናቃኛቸው ሴናተር በርኒ ሳንደርስ ላይ ያላቸውን ብልጫ ይበልጥ ለማጉላት ይጥራሉ። ይህ ዋናው የዛምቢያ ተቃዋሚ ፖለቲካ ድርጅት ባሰማው ጥሪ ከማናቸውም የፖለቲካ ብጥብጥ እንዲርቁ ደጋፊዎችን አሳሰበ። ለብሔራዊ ልማት አንድነት ፓርቲ በእንግሊዝኛው ምህጻረ ቃል ዩፒኤንዲ መሪ ሀካንዴ ሂችሊማ በዛሬው እለት ይህን ያሉት የፊታችን ታህሳስ ወር ከሚካሄደው ብሔራዊ ምርጫ ጋር ተዛምደው የገዢው የአርበኞች ግንባር ከፍተኛ ትንኮሳ ያሉትን ጥቃት እያደረሰባቸው ቢሆንም ከማናቸውም የኃይል እንቅስቃሴ እንዲቆጠቡ ተናግረዋል። ፖሊስን በመሳሰሉ የሕዝብ አገልግሎት ተቋማት የሚደርስባቸውን የመብት ጥሰትም ዓለም አቀፉ ማህበረሰብ እንዲከታተለው ሲሉ ጥሪ አድርገዋል። የዛሬው የሚስተር ሂቺሌማ ጥሪ የተሰማው ጆፍሬ ሙዋምባ የተባሉ የፓርቲያቸው ከፍተኛ አመራር አባል ህገወጥ የላማ ተኩስ ልምምድ ባለው እንቅስቃሴ ተሳትፈዋል ሲል ፖሊስ ካሰራቸው በኋላ ነው። እስሩን አስመልክቶ የፖሊስ ቃል አቀባይ ቻሪቲ ቻንዳ ሲናገሩ በሚስተር ጆፍሬ ሙዋምባ መኖሪያ ቤት ባደረሰው አሰሳ ቀስት ስምንት ዙር ጥምጥም ዝናርና የተለያዩ ጥምንጃዎችን ጨምሮ የተለያዩ የጦር መሳሪያዎችን አግኝተናል ብለዋል። አድማጮች የማጠቃለያ ወሪዎቹ የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ እንደ ተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ፕሮግራሙን በመድራችልን በብርሃን ኃይሉና ባስተናገድኳችሁ ሰለሞን ክፍሌ ስ ሰናበት ሰላም ደናደሩ